የአሜሪካ ድምጽ ራዲዮ ጣቢያ የአፍሪቃ ቀንድ አገልግሎት በየቀኑ ከምሽት 3 ሰዓት እስከ አራት ሰዓት በ19፣ በ22 እና በ25 ሜትር በአንድ በአጭር ሞገድ እንዲሁም በናይል ሳት አማርኛ አገልግሎት ፕሮግራም አሁን ጀመረ። ቦኮ ሃራም 219 ተማሪ ልጃገረዶችን ከሰሜን ምስራቅ ናይጄሪያ ከችቦክ መንደር ከጠለፈ ዛሬ ልክ አንድ ዓመት ሆነ። ቴሌፎናችሁን አውጡና በትዊተር ተከተሉኝ ረፕ ዊልሰን ሃሽታግ ብሪንግ ባክ አውር ችልድረን ብላችሁ በየቀኑ ላኩ። የትዊተር ሰራዊታችንን ተቀላቀሉ። ዓለም እነዚህ ልጆች እንዳይረሳ። የዩናይትድ ስቴትስ ኮንግረስ የካሊፎርኒያ ዲሞክራት አባል ፍሬድሪክ ዊልሰን ዕለቱን ምክንያት በማድረግ ቪኦኤ ዛሬ ረፋዱ ላይ ባካሄደው ሲምፖዚየም ላይ ከተናገሩት የተወሰደ ነው። ስለ እነዚሁ ከቦኮ ሃራም 276 ተማሪዎች ጉዳይ በዕለቱ አብይ ርዕስ ዝርዝሩ ይመጣል። የዛሬ መደበኛ ቅንብሮች ንግድና ማህበረሰብ እንዲሁም ጤና ናቸው። እንደምናመሻቸው አድማጮች የምናስተናግዳችሁ እኔ አዲሱ አበበና አዳነች ፍሳየንን ፕሮዲሰሩን ደግሞ ሌቴ ላይንባክ ነው። ዛሬ ማክሰኞ ሚያዝያ 6 2007 ዓም ዜናውን እናስቀድማለን። የሶማሊያው የሽብር ቡድን አልሻባብ በሶማሊያ መዲና ሞቃዲሾ በዛሬው ዕለት ለደረሰው ፍንዳታ ኃላፊነት ወስዷል። ከቪኦኤ ሶማልኛ ዝግጅት ክፍል የደረሰንን ዜና ሄኖክ ሰማግዜር ያቀርብልናል። በዛሬው ዕለት በደረሰው የቦምብ ጥቃት 18 ሰዎች መገደላቸውን የሶማሊያ የደህንነት ሚኒስቴር ቃል አቀባይ ለቪኦኤ የሶማልኛ ዝግጅት ክፍል ገልጸዋል። ሌሎች 15 ሰዎች የቆሰሉበት የሽብር ጥቃት የደረሰው በከፍተኛ የትምህርት ሚኒስቴሩ ህንፃ ላይ ነው። የአይንማኞች እንደሚሉት ጥቃቱን የፈጸሙት ታጣቂዎች ፈንጂ የጫነ መኪናቸውን በትምህርት ሚኒስቴሩ ህንጻ ግድግዳ አስጠግተው አካባቢውን በፍንዳታ ናውጠውታል። ታጣቂዎቹ በፍንዳታው በተደረመሰው ግድግዳ አልፈው ተኩስ መክፈታቸውንም ጨምረው ገልጸዋል። ታጣቂዎቹ ወደ ህንጻው ዘልቀው በመግባት ሁለተኛውን ፎቅ ለተወሰነ ጊዜ በቁጥጥር ሥር አውለውታል። የሶማሊያ መንግሥት ወታደሮች ከአፍሪካ ኅብረት የሰላም አስከባሪዎች ጋር ተቀናጅተው ባደረጉት የአጸፋ ጥቃት ህንፃውን ለመቆጣጠር ችለዋል። የትምህርት ሚኒስቴር ሰራተኛ የሆኑ የአይን ማኝ ለቪኦኤ የሶማልኛ ዝግጅት ክፍል እንዲህ ብለዋል። ግው ብሎ ሲፈነዳ ሰማን። በእጅጉ የሚያናውጥ ፍንዳታ ነበር። ከዚያ ከታችኛው የህንፃው ክፍሎች የተኩስ ልውውጥ ሰማን። በዚያን ጊዜ ጥቃት እየተፈጸመ መሆኑን ተረዳን። በፍጥነት ወደየ ክፍላችን ገብተን በር እንድንዘጋ ተነገረን። የተኩስ ልውውጡ ለሰላሳ ደቂቃዎች ያህል ተከናውኗል። የሶማሊያ ፖሊስ ነው ተከላክሎ ሕይወታችንን ያተረፈው። የአሚሶም ሰላም አስከባሪዎችም ሕንፃውን ተከላክለዋል። የሶማሊያ ባለሥልጣናት እንዳስታወቁት በጥቃቱ ስምንት ሰላማዊ ሰዎች ሲገደሉ፣ ሰባት ጥቃቱን ያደረሱ ታጣቂዎች ሞተዋል። ሁለት የሶማሊያ መንግሥት የጸጥታ ኃይሎችና አንድ የአፍሪካ ኅብረት የሰላም አስጠባቂም ሕይወት አልፏል። የሶማሊያው የእስልምና አክራሪ ቡድን አልሸባብ ለጥቃቱ ኃላፊነቱን ወስዷል። አልሸባብ ሶማሊያን ጨምሮ የአካባቢውን ሀገሮች በማሸበር ይታወቃል። ባለፈው ወር ማብቂያ በኬንያዋ ጋሪሳ ከተማ በሚገኝ አንድ ዩኒቨርሲቲ ኮሌጅ ባደረሰው ጥቃት 148 ሰዎችን እንደገደለ ይታወቃል። አልሸባብ ለዚህ ጥቃትም ኃላፊነቱን ወስዷል። የሶማሊያ መንግስት 11 የሽብር ቡድኑ አባላትን እጃቸውን ይዞ ላቀረበ ወይም በቁጥጥር ስር ለመዋል የሚያስችል መረጃ ለሚሰጥ በሚሊዮን ዶላርስ የሚቆጠሩ ወሮታ እንደሚከፍል አስታውቋል። የአልሸባብን መሪ አህመድ ኦማር አቡ ኡበይድን እጅ ዞ ያመጣ 250ሺህ ዶላርስ፣ በሌሎቹ የአማጺ ቡድኑ መሪዎች ላይ ደግሞ ከ100ሺህ እስከ 150ሺህ ዶላርስ የሚዘልቁ ወሮታ ተቆርጦባቸዋል። የናይጄሪያው ተመራጭ ፕሬዚደንት መሐመዱ ቡሃሪ ባለሥልጣኖች ከአንድ ዓመት በፊት ቺፖክ ከተባለው ሰሜናዊ ምስራቅ መንደር በቦኮ ሐራም አማጽያን የተጠለፉትን 219 ሴት ተማሪዎችን ያገኛሉ ብዬ ቃል ለመግባት አልችልም ብለዋል። ከቺቦክ የተጠለፉትን ሴት ልጆች ለማዳን ይቻል እንደሆነ አይታወቅም ሲሉ ዛሬ በሰጡት መግለጫ ገልጸዋል። ሀገሪቱ ዛሬ ልጆቹ የተጠለፉበትን አንደኛ ዓመት አስባውላለች። አስተዳደራቸው አሁን ከተካነው መንግስት፣ የተለየ ስራ ይሰራል በማለት የወቅቱ መንግስት የተጠለፉትን ልጆች ለማስለቀቅ ያደረገውን ጥረት ነቅፈዋል። የፕሬዝዳንትነቱን ስራ የጀመርኩ እለት የቦኮ ሐራም አማጽያን የህብረት ፍላጎታችን ጥንካሬን ይገነዘባሉ ብለዋል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ቡድን እንደሚለው ካለፈው ዓመት አንስቶ ናይጄሪያ ውስጥ ቢያንስ ሁለት ሺህ የሚሆኑ ሴቶች ተጠልፈው ብዙዎቹ በወሲባርነት ለመኖር ወይም በተዋጊነት ለማገልገል ተገደዋል። 1700 ኪሎ ሜትር ጉዞ ለማድረግ የዛሬ ሁለት ሳምንት ከስዊድን የተነሱ አውሮፓ ውስጥ የሚኖሩ ኤርትራውያን ብሽክሌተኞች ትናንት ሰኞ ሚያዝያ 5 ቀን 2007 ዓ.ም ም ጄኔቫ ገብተዋል ባልደረባችን ተወልደ ወልደ ገብርኤል ያጠናቀረውን ዘገባ ሰለሞን አባቴ ያቀርባል። የአውሮፓ ነዋሪዎቹ ኤርትራውያን ቢስክሌተኞች ጉዞአቸውን መጋቢት 22 የጀመሩት ከስዊድንዋ ዮተንበርግ ከተማ ነበር። ጉዞውን ያካሄዱት በኢትዮጵያና በኤርትራ መካከል ድንበር ለማካለል የተቋቋመው የድንበር ኮሚሽን የሰጠውን የመጨረሻና ገዢ ውሳኔ የተላለፈበትን 13ኛ ዓመት ለማስታወስና ውሳኔውም ተግባራዊ እንዲደረግ ዓለም አቀፉን ማኅበረሰብ ለማሳሰብ መሆኑን ከተጓዦቹ አንደኛው ቢንያም አስመላሽ ገልጿል። በሌላ በኩል ደግሞ መልእክታቸው የሰላም ጥሪ መሆኑን ከጉዞዋ አዘጋጆች አንደኛው ዳዊት መስፍን ተናግረዋል። ንሕና ብስፖርት ናይ ብሽክሌታ ስፖርት ዝተሰነየ ምኳኑ ኣብ ልዕሊ ኸማን ሽሕን ሸውዓተ ሚኢትን ኪሎ ሜትር ስኡልካ ኣይትጓዓዝን ኢኻ ሓደ የስፖርት ጉዞ የመረጥንበት ምክንያት ለሰላም ያለንን ፍላጎት ለማሳየት ነው። አንድ ሺህ ሰባት መቶ ኪሎ ሜትር መጓዝ ቀላል አይደለም። በየደረስንበት ከተማ ሁሉ እግረ መንገዳችንን መልእክታችንን ስናስተላልፍ ነበር። ጉዟችን ጥልቅ መልእክት ነበረው። መልካም አቀባበልም እናገኝ ነበር። በዕድሜዋ የሁሉም ታናሽ የሆነችው የቡድኑ አባል የአስራ አምስት ዓመቷ ሜላ ምስግና ስለ ጉዞው እንዲህ ብላለች። ጉዞው ትንሽ ከባድ ነበር። በተለይ በተራራማ አካባቢዎች ስናልፍ ከበድ ብሎን ነበር። ሆኖም የሕዝብን መልእክት ተሸክመን ስለነበር ጉዞውን ማሳካት ነበረብን። ዓለም አቀፉ የድንበር ኮሚሽን የመጨረሻና ገዢ ነው የተባለውን ውሳኔውን ሚያዝያ 5994 ዓ ም ማሳለፉ ይታወሳል። ኢትዮጵያ ድንበሩን ለማካለል እንወያይ ስትል ኤርትራ ደግሞ ኢትዮጵያ ያለአንዳች ቅድመ ሁኔታና ንግግር ከአካባቢው ለቃ እንድትወጣ ስለምትጎተጉት የኮሚሽኑ ውሳኔ ላለፉት 13 ዓመታት ተፈጻሚ ሳይሆን ቆይቷል። በሁለቱ ሀገሮች መካከል የሚካሄድ ጦርነት ባይኖርም ሰላምም ባልሆኑበት ሁኔታ እንደቀጠሉ ነው። ኪንግስተን ካናዳ በሚገኘው ኩዊንስ ዩኒቨርሲቲ መምህር የሆኑት ዶክተር አወት ወልደ ሚካኤል ለቪኦኤ በሰጡት ቃል ምንም እንኳ ኤርትራ ውስጥ ግልጽ የሆኑ የሰብአዊ መብቶች ረገጣዎች ቢኖሩም የድንበር ውሳኔው ተግባራዊ ሳይሆን ለ13 ዓመታት እንዲዘልቅ ችላ በማለቱ ዓለም አቀፉ ማኅበረሰብ ራሱም ዓለም አቀፍ ሕግን ጥሷል ብለዋል። አድማጮች ዜና የምትላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት የፀጥታ ምክር ቤት በየመን ሺዓ ሁቲ አማጽያን ላይ የጦር መሳሪያ ማቀብ እንዲጣል ውሳኔ አሳልፏል። የአማጽያኑ ቡድን ከመዲናይቱ ሰንዓና ከያዛቸው ቦታዎች ሁሉ እንዲወጣ የፀጥታው ምክር ቤት ጥሪ አድርጓል። የጸጥታው ምክር ቤት ውሳኔውን ያሳለፈው 14 ለዜሮ ድምፅ ሲሆን፣ ሩሲያ ድምፅ ከመስጠት ታቅባለች። ዮርዳኖስና የአረብ ባህረ ሰላጤ ሀገሮች ያረቀቁት የውሳኔ ሀሳብ በአማጽያኑ መሪ አብዱል ማሊክ አልሑቲና በአሕመድ ዓሊ አብዱል ሳልሕ ላይም የመጓጓዣ ማዕቀብ ይጥላል። አብዱላ ሳልሕ ሑቲዎችን የሚረዱ የቀድሞ የየመን ፕሬዚደንት ልጅ ናቸው። የጸጥታው ምክር ቤት በቅድሞ ፕሬዚደንትና በሁለት ከፍተኛ የሑቲ አማጽያን መሪዎች ላይ ማዕቀብ ከጣለ ቆይቷል። ሩሲያ ማዕቀብ መጣል ያለበት በአንድ ወገን ላይ ብቻ ሳይሆን በግጭቱ በሚሳትፉት ሁሉ መሆን አለበት ስትል ተከራክራለች። ሩሲያ ኤስ 300 የተባለውን የተራቀቀ የአየር መከላከያ መሳሪያን እስከ ያዝነው ዓመት ማብቂያ ባለው ጊዜ ውስጥ ለኢራን ማቅረብ ልትጀምር እንደምትችል አንድ ከፍተኛ የኢራን ባለስልጣን ዛሬ ተናገሩ። አሊ ሻምሃኒ የተባሉ የኢራን ከፍተኛ ብሔራዊ ጸጥታ መማክርት መሪ ኢንተርፋክስ ለተባለው የሩሲያ ዜና አገልግሎት የተናገሩት የሩሲያዋ ፕሬዚዳንት ቭላዲሚር ፑቲን የሚሳይል ባትሪዎቹን ለኢራን ላለማቅረብ ተጥሎ የነበረውን የአምስት ዓመታት ማዕቀብ ባነሱ ማግስት ነው። የሩሲያ የጸጥታ መማክርት ኃላፊ ኒካላይ ፓትሮሼቭ መሳሪያዎቹን ለኢራን የማቅረብ ፍጥነት የሚወሰነው በአምራሾቹ ላይ ነው፣ መሳሪያዎቹን ለማምረት ቢያንስ የስድስት ወራት ጊዜ ይወስዳል ሲሉ ዛሬ ለኢንተርፋክስ ተናግረዋል። ሩሲያ ኤስ 300 መሳሪያዎቹን በ800 ሚሊዮን ዶላርስ ለኢራን ለማቅረብ የተዋዋለችው እንደ አውሮፓ አቆጣጠር በ2008 ዓ.ም ነበር፣ ከሰባት ዓመታት በፊት ማለት ነው። ይሁንና የተባበሩት መንግስታት ድርጅት ጸጥታው ጥበቃ ምክር ቤት ከአምስት ዓመታት በፊት በኢራን ላይ ማዕቀብ በመጣሉ ሩሲያ ኮንትራቱ ባለበት እንዲቆም አድርጋለች። ፕሬዚዳንት ፑቲን በኮንትራቱ መሰረት መሳሪያውን ለኢራን ለማቅረብ መወሰናቸውን ዩናይትድ ስቴትስ እንዳሳሰባት ገልጣለች። በመጨረሻም የኢራቅ ጠቅላይ ሚኒስትር ሃይደር አል አባዲ እስላማዊ መንግስት ነኝ የሚለውን ሀይል ለመዋጋት ከዩናይትድ ስቴትስ ወታደራዊ እርዳታ ለመጠየቅ ዋሽንግተን ገብተዋል። ዩናይትድ ስቴትስ ባለፉት ወራት ያካሄደቻቸው ወደ 1900 የሚጠጉ የአየር ድብደባዎች የኢራቅ ኃይሎች በአማጽያን ተይዞ ከነበረው መሬት ሩብ የሚሆነውን ለማስመለስ ረድቷቸዋል ትላለች። ይሁንና እስላማዊ መንግስት ነኝ የሚለው የጽንፈኛ አማጽያን ቡድን ሞዜል ከተማንና ሌሎች ቁልፍ ቦታዎችን መቆጣጠሩን ቀጥሏል። አድማጮች የዕለቱ ዜናችን እዚህ ላይ ያበቃል። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ አገልግሎት ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ላይ እንገኛለን። አስተናጋጆቻችሁ እኔ አዳነች ፍሳዬና እኔም አዲሱ አበበነን። አንድ ከፍተኛ የሆነ ፕሮቲን ከስጋ ላይ ስለምናገኝ ኩላሊት በሽታ ችግር ያለባቸው ወይንም ደግሞ የፕሮቲን አላርቲክ ችግር ያለባቸው ወይንም ደግሞ ከጨጓራ የመፍጨት ስርዓት ጋር ያለ ግንኙነት በሽታ ካለባቸው ከፍተኛ የስጋ ሎድ ወይንም ከፍተኛ የፕሮቲን ሎድ በሚኖርበት ወቅት ሰዎቹ ለተለያየ የህመም ችግር የመጋለጥ እድል ይገጥማቸዋል። አቶ ተመስገን አወቀ ይባላሉ። በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የሥነ ምግብ ተመራማሪ ናቸው። እንግዳችን የሚያወሩት ከጾም ወደ ፍስክ በሚኬድበት ጊዜ በአመጋገብ ያለውን ችግር ለማስረዳት የተናገሩት ነው። ከዛ የተወሰደ ነው። ዝርዝሩ በዛሬው የጤና ፕሮግራም ይቀርባል። አሁን አብይ ርዕስ ቦኮ ሐራም በሰሜን ምስራቅ ናይጄሪያ ቺቦክ መንደር 219 ተማሪ ልጃገረዶችን ከትምህርት ቤታቸው ጠልፎ ከወሰደ በዛሬዋ ዕለት እንደ አውሮፓ አቆጣጠር ሚያዝያ 14 ልክ አንድ ዓመት ሆነ። የአሜሪካ ድምፅ ሬዲዮ ጣቢያ የአፍሪቃ ክፍል የሐውሳ ቋንቋ አገልግሎት የቺቦክ ልጃገረዶች አይረሱም፣ አሁንም በቦኮ ሀራም እጅ ያሉትን ልጃገረዶች ለማስለቀቅ በሚደረጉት ጥረቶች ያሉትን ፈተናዎች ላይ ያተኮረ ሲምፖዚየም ዛሬ ረፋዱ ላይ ተካሂዷል። ቆንጅታዬ ተከታትለዋለች። ቦኮ ሀራም የስሙ ቀጥታ ትርጉም ራሱ የምዕራባውያን ትምህርት የኃጢአት ትምህርት ነው ማለት ነው። እናም ቦኮ ሀራም ቺቦክ ውስጥ የሚገኘውን ትምህርት ቤት ልክ የዛሬ ዓመት ሌሊት ላይ ጨለማ ተገና አድርጎ በማጥቃት 276 ልጆችን አፍሶ በመውሰድ በፈጸመው ተግባር ዓለምን አሸበረ አንቀሳቀሰ ዛሬ ሀምሳ ስድስቱ ልጆች ከቦኮ ሀራም እጅ አምልጠዋል ከመካከላቸው አስሩ ወዲህ ወደ አሜሪካ ለትምህርት የመምጣት እድል አግኝተዋል 219ኙ ግን ዛሬም ቦኮ ሀራም የት እንዳደረሳቸው አይታወቅም የቺቦክ ልጆች አትረሱም በሚል ቃል የአሜሪካ ድምፅ ዛሬ ያካሄደውን ሲምፖዚየም የመሩት የቪኦኤ ዲሬክተር ዴቪድ ኤንሶር ናቸው We're honored today to have two members of Congress with us, both of whom who've played key roles in US and international efforts to የቦኮ ሀራም ታጣቂዎች ልክ የዛሬ ዓመት ሌሊት ላይ ትምህርት ቤቱን ወረው ከጠለፏቸው መካከል አሁን የጠቀሷት ፔሽንስ ቡሉዝ በአሁኑ ወቅት እዚህ ዩናይትድ ስቴትስ ትምህርት ላይ ከሚገኙት መካከል ነች። በሲምፖዚየሙ ላይ ዋና ተናጋሪዎች የነበሩት የዩናይትድ ስቴትስ የተወካዮች ምክር ቤት የካሊፎርኒያ ዲሞክራት አባልና የምክር ቤቱ የውጭ ግንኙነቶች ኮሚቴ እንዲሁም የአፍሪካ ንዑስ ኮሚቴ አንጋፋ አባል የሆኑት ካረን ባስ እንዲሁም ልጃገረዶቹን ከቦኮ ሀራም ለማስለቀቅ ብርቱ ዘመቻ በመምራት ላይ ያሉት የፍሎሪዳዋ ዴሞክራት የምክር ቤቱ አባል ኮንግረስ ውመን ፍሬድሪካ ወልሰን ናቸው። ቦኮ ሀራም ልጃገረዶቹን እንደጠለፈ በምክር ቤቱ ቦኮ ሀራምን የሚያወግዝና ፕሬዚደንት ባራክ ኦባማ ልጃገረዶቹን ለማስለቀቅ የናይጄሪያ ኃይሎች ከሚያደርጉት ጥረት ጋር የሚደረገውን ትብብር በአስቸኳይ እንዲያጠናክሩ የሚጠይቅ ሕግ እንዲወጣ ብርቱ ግፊት ማድረጋቸውን ኮንግረስ ኮንግረስ ውመን ዊልሰን አስታውሰዋል። እነዚህ ልጃገረዶች ትምህርት ለመማር መፈለጋቸው ብቻ ነው ለዚህ ዘግናኝ የቦኮ ሃራም ጥቃት የዳረጋቸው ብለዋል። ልጆቻችንን የሚለውን ካናቴራ ለብሼ መምጣቴን ልብ በሉ። የዛሬ ዕለት ሚያዝያ 14 ይህ አሰቃቂ ጠለፋ የተፈጸመበት አንደኛ ዓመት መታሰቢያ ነው። የተማሪዎቹን መጠለፍ በሰማው ጊዜ ሽብርተኞቹ ከኔ ከራሴ ላይ አንዳች ነገር ቆርጠው የወሰዱ ያህል ነው የተሰማኝ። በሙያዬ ርዕሰ መምር ነኝ። እነዚህን ልጆች ከትምህርት ቤታቸው መውሰዳቸውን ስሰማ እጅግ በጣም አዘንኩኝ። እነዚህ ልጆች ትምህርት ተምረው ራሳቸውን ለማሻሻል የነበራቸውን ህልም፣ የምዕራባውያን ትምህርት የኃጢአት ትምህርት ነው በሚለው ቡድን በአንድ ጊዜ ተነጠቁ ብለዋል። ልጆቹ እንደተጠለፉ ወዲያውኑ ሁለት ውሳኔዎችን ለምክር ቤቱ አቅርበው ማጸደቃቸውንና በቀናት ውስጥ ከሌሎች ሪፑብሊካንና ዲሞክራት አባላት ጋር ሆነው ወደ ናይጄሪያ መጓዛቸውን አስታውሰዋል። ከተጠለፉት ልጃገረዶች እና ከቤተሰቦቻቸው ከቦኮ ሃራም እጅ የማምለጥ እድል ካገኙትም ጋር መወያየታቸውንና ባላቸው የመንፈስ ጽናት መበረታታቻቸውን ገልጸዋል። ልጆቹን ለማስለቀቅ ብሪንግ ባክ አወር ቺልድረን ልጆቻችንን መልሱልን በሚል መፈክር ዘመቻ ከከፈቱ ናይጄሪያውያን ጋር መወያየታቸውንም አስረድተዋል። ዩናይትድ ስቴትስ ውስጥ ጥረቱን አፋፉልን ብለው ናይጀሪያውያኑ እንደተማጸኗቸው የገለጹት የምክር ቤት አባሏ ከዚያን ጊዜ ጀምሮ በየዕለቱ በትዊተር ማስታወሻ እንደሚልኩ ገልጸው ታዳሚውም ይህንኑ እንዲያደርግ በዛሬው ሲምፖዚየም ላይ ተማጽኖ አቅርበዋል። ቴሌፎናችሁን አውጡና በትዊተር ተከተሉኝ፣ ራፕ ዊልሰን ሃሽታግ ብሪንግ ባክ አወር ችልድረን ብላችሁ በየቀኑ ላኩ። የትዊተር ሰራዊታችንን ተቀላቀሉ። ዓለም እነዚህ ልጆች እንዳይረሳ የትዊተር ዘመቻችን ቀዳማዊት እመቤት ሚሼል ኦባማን አርቲስት አሊሻኪስን እንዲሁም መላላን የመሰሉ ታላላቅ ደጋፊዎችን አሰባስቦልናል ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ዕለቱም ምክንያት በማድረግ ባወጡት መግለጫ ባለፉት አስራ ሁለት ወራት ቦኮ ሀራም በናይጄሪያና በአጎራባች ሀገሮች በልጆችና በአጠቃላይ በሰላማዊ ሰዎች ላይ ጥቃቱን ማፋፋሙ እንዳሳሰባቸው ገልጸዋል። ቦኮ ሀራም ልጆች ላይ የሚፈጽመውን ጥቃትና በአጥፍቶ ጠፊነት ጭምር እየተጠቀመባቸው መሆኑ የሚወገዝ ነው ብለዋል። ለእነዚህ ጥቃቶች የሚሰጠውን ምላሽ ዓለም አቀፍ ህግጋትን የተከተለ እንዲሆንና ልጆችን ለባሰ አደጋ እንዳያጋልጥ ጥንቃቄ እንዲደረግ ባንኪ ሙን አሳስበዋል። ከቦኮ ሀራም እጅ ለማምለጥ እድል ካገኙት መካከል አስሩ በበጎ አድራጊ ድርጅቶችና ግለሰቦች እገዛ ወዲህ ወደ ዩናይትድ ስቴትስ ለትምህርት የመጡ ሲሆን ልጃገረዶቹ እንዲመጡ ወሳኝ ስራ ከሰሩ መካከል አንዱ በአሜሪካ ድምፁ ሲምፖዚየም ላይ ተካፍለዋል። የዓለም አቀፍ ሰብአዊ መብት በተለይም አፍሪካን የተመለከተ የሰብአዊ መብት ጉዳይ ጠበቃ የሆኑት ኢማኑኤል ኦግቤ ናቸው። ቦኮ ሐራም አንድ ወይም ሁለት ምዕተ ዓመት ወደ ኋላ ሊመልሰን እየሞከረ ነው። ልጆቹን ወደ ትምህርት ቤት የሚሰድ አንድም ወላጅ ቢሆን ልጆቹ ለወሲብ ባርነት ወይም ለሌላ ግፍ ሊጋለጡበት አይገባም። በዛሬው ሲምፖዚየም ላይ የተገኙት ተናጋሪዎች የአሜሪካ ድምፅ ሬዲዮ አሁንም በቦኮ ሐራም እጅ ያሉት ልጆች እንዲለቀቁ በሚደረገው ዘመቻ እያበረከተ ያለውን አስተዋጽኦ አድንቀዋል። ካለፈው እንደ ኤሮፓውያን አመት 2014 ወዲህ ቦኮ ሐራም ከ2000 የሚበልጡ ሴቶችና ልጃገረዶችን መጥለፉን፣ በግዴታ ለተዋጊዎቹ በሚስትነት እንደሚሸልማቸው ወይም ደግሞ በተለያዩ አገልግሎቶች እንደሚጠቀምባቸው አልፎ ተርፎም ወደ መንደሮች እየገቡ በሰላማዊ ሰዎች ላይ ጥቃት እንዲያደርሱ የሚያሰማራቸው መሆኑን አምነስቲ ኢንተርናሽናል ባወጣው መግለጫ አስገንዝበዋል። ቦኮ ሃራም በኢራቅ እና በሶሪያ ከሚንቀሳቀሰው ጽንፈኛ ቡድን ከአይሲስ ጋር ግብረ አበርነት መፍጠሩ የደቀነውን አደጋም የሲምፖዚየሙ ተናጋሪዎች አስምረውበታል። አዲስ ተመራጩ የናይጄሪያ ፕሬዝደንት ሙሐማዱ ቡሃሪም ዛሬ ባወጡት መግለጫ የጉድለክ ጆናታን መንግስት ልጃገረዶቹን ለማስለቀቅ ያደረገውን ጥረት የነቀፉ ቢሆንም ልጆቹ ያሉበትን አሁንም ስለማናውቅ እናስለቅቃቸዋለን ብለን ቃል አንገባም ነው ያሉት። ሆኖም የእሳቸው አስተዳደር ስልጣኑን ሲረከብ ቦኮሃራም አንድ ላይ ስንሆን ያለንን ጥንካሬ ያገኘዋል ሲሉ ዝተዋል። ቦኮሃራም ቡሃሪ በቅርቡ በተካሄደ የናይጄሪያ ምርጫ ለማሸነፍ ከበቁበት ምክንያቶች አንዱ እስላማዊ ነውጠኞችን ለመዋጋት የበለጠ ዘመቻ እንደሚያካሂዱ ቃል መግባታቸው ነው። ከናይጄሪያ አመፀኛው ቦኮ ሀራም የቺቦክ ልጃገረዶችን ጠልፎ ከወሰደ ዛሬ ድፍን ዓመቱ ነበርና ቪኦኤ ባዘጋጀው ሲምፖዚየም ላይ የተገኘችው ቆንጅት የዕለቱን አብይ ርዕስ አሰማች። እናመሰግናለን። ወደ መጽሔቱ እናልፋለን። አሁን በአዲስ አበባ የተሰባሰቡት የአብያተ ክርስቲያናት መሪዎች ከደቡብ ሱዳን ተፋላሚ ወገኖች መሪዎች ጋር የሚነጋገር ጠንካራና የተቀናጀ ቡድን ወደ ጁባ ለመላክ በሚቻልበት ሁኔታ ላይ እየተነጋገሩ ናቸው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንና በዓለም አብያተ ክርስቲያናት ምክር ቤት መካከል በተዘጋጀው የሁለት ቀናት ስብሰባ የደቡብ ሱዳንና የኢትዮጵያ እንዲሁም የዓለምና የአፍሪካ አብያተ ክርስቲያናት ምክር ቤቶች ተወካዮች ተሳትፈዋል። እስክንድር ፍሬው ዝርዝሩን ልኮልናል። የደቡብ ሱዳን የሰላም ድርድር ያለ ውጤት ከተቋረጠ አንድ ወር አልፏል። ተፋላሚዎቹን ወገኖች እንደገና ወደ ድርድሩ ጠረጴዛ ለመመለስም ጥረቶች ቀጥለዋል። የሃይማኖት ተቋማት መሪዎችም የእነዚሁ ጥረቶች አካል የሆነ እንቅስቃሴ ጀምረዋል። የዓለም አብያተ ክርስቲያናት ምክር ቤት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጋር በመተባበር ያዘጋጀውና ዛሬ በአዲስ አበባ የተጀመረው ስብሰባም የሰላም ሂደቱን ማፋጠን በሚቻልበት ሁኔታ ላይ እየመከረ ነው። በመክፈቻው ላይ የተናገሩት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁህ አቡነ ማትያስ እንዳሉት አብያተ ክርስቲያናት የተባበረ አቋም መያዝ አለባቸው። የደቡብ ሱዳን ሕዝብ ለቅሶና ጩኸት የእኛም ጩኸት እንደሆነ፣ የእነርሱ ሕመም የእኛም ሕመም እንደሆነ፣ ሥቃያቸው የእኛም ሥቃይ እንደሆነ ለማረጋገጥ እችላለሁ። እኛ በአፍሪካ ቀንድ የምንገኝ የአብያተ ክርስቲያናት መሪዎች የእኛ አካል የሆነ ክፍል ሲሰቃይ ተመልካች መሆን አንችልም። የአፍሪካ ቀንድ አብያተ ክርስቲያናት የደቡብ ሱዳን የሃይማኖት መሪዎች ለሰላምና ለፍትህ የምታደርጉትን እንቅስቃሴ ከመደገፍ አንጻር የጋራ አቋም ለመውሰድ መዘጋጀት አለባቸው። በዚህም መሰረት በዓለም አብያተ ክርስቲያናት ምክር ቤትና በአፍሪካ ተመሳሳይ ምክር ቤት አስተባባሪነት አንድ ጠንካራ የአፍሪካ ቀንድ የሃይማኖት መሪዎች የልዑካን ቡድን ወደ ጁባ እንዲጓዝ ፓትርያርኩ ሀሳብ አቅርበዋል። ይህ ቡድን ከሁለቱ ተፋላሚ ወገኖች መሪዎችና ከሲቪክ ማህበራት ተወካዮች ጋር እንደሚወያይም ጠቁመዋል። ግጭቱ በተራዘመና የሰላም ድርድሩም ውጤት ባላመጣ ቁጥር የሃይማኖት መሪዎች ሚና ሊጎላ እንደሚገባው በተለይ ለቪኦኤ የተናገሩት ደግሞ የዓለም አብያተ ክርስቲያናት ጉባኤ ዋና ጸሐፊ ቄስ ኦሌይ ፊስኪ ናቸው። የሰላም ሂደቱ ውጤት ባለመጣ ቁጥር የአብያተ ክርስቲያናት መሪዎች በግጭቱ ምክንያት እየተሰቃዩ ያሉትን ህዝቦች በመወከል መናገራቸው የበለጠ ጠቃሚ ይሆናል። እውነቱን መናገር ጦርነቱን የሚያካሂዱ መሪዎች ከራሳቸው አጀንዳ ይልቅ በዚህ በሕዝቡ ሥቃይ ላይ ማተኮር እንዳለባቸው፣ አጀንዳቸው የመላ አገሪቱ ሰላም መሆን እንዳለበት፣ ሰላም የማምጣቱ ጉዳይ ለሌሎች ወገኖች ባልተሳካ ቁጥር የአብያተ ክርስቲያናት መሪዎች ድምፃቸውን በጋራ ማሰማታቸው የበለጠ ጠቃሚ ይመስለኛል። የሰላም ሂደቱ ትልቅ ትዕግስት የሚጠይቅ መሆኑን ያስታወሱት የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽሕፈት ቤት ዋና ጸሐፊ አባሃ ጎሳይሽ ጥረቱ ተጠናክሮ ሊቀጥል እንደሚችል ለቪዮኤ ገልጸዋል። በአንድ ጅማሮ ላይ ተስፋ ተቆርጦ የሚቆም ስላልሆነ አሁን በተጠናከረ መልኩ የሃይማኖት መሪዎች በጋራ በዚህ ወቅት በተለይ ትንሣኤን በዓል በምናስብበት ጊዜ የተነሳው ክርስቶስ ያበሰረው መጀመሪያ የሰላም መልእክት ስለሆነ በእግዚአብሔር ስም ከሙታን ከተነሳው ክርስቶስ መልእክት ስም ይዘን የሃይማኖት መሪዎች እንደገና ተስፋ ባለመቁረጥ አጠናክረው ያለን ሁኔታዎችን በሙሉ በማገናዘብ በጋራ ለመስራት ነው። የሰላሙን ሂደት ለማፋጠን ይቻል ዘንድ በአፍሪካ ቀንድ ሀገራት የሚገኙ የሃይማኖት መሪዎችን ተሳትፎ የማብዛት ስራ እንደሚቀጥልም ተገልጿል። የዛሬው ስብሰባ ዋነኛ አስተባባሪ የሆኑት በአለም አብያተ ክርስቲያናት ምክር ቤት የሰላም ግንባታና የፍትህ ጉዳዮች ኃላፊ ዶክተር ንጉ ንጉሱ፣ ለገሰ ይህንኑን ያብራሩት። ያሰብነው እንግዲህ ይህን ፎረም ማብዛትን ማስፋት ነው። በዚህ ደቡብ ሱዳን ችግር ጎረቤት ሀገሮች በሙሉ ተጎድተዋል። ብዙ ስደተኞች ወደዛ ሀገር ሄደዋል። የዚህ ችግር መቀጠል ሪጅኑ ላይ በዚህ በቀጠናው ላይ የሚደርሰው ችግር እየሰፋ ይሄዳል። ይህንን ከማሰብ አኳያ ኦልሬዲ ከኬንያ አብያተ ክርስቲያን ጋር ከፍተኛ ውይይት አድርገናል። እዚህ ደግሞ ዛሬ ኢትዮጵያ ውስጥ ከሚገኙት አብያተ ክርስቲያናት ጋር ያ ውይይት እያደረግን ነው። አሁን የሚቀረን የዩጋንዳ ቡድን ነው። ከዩጋንዳ ጋር እንደዚሁ አድርገን እነዚህን በማሰባሰብ ከውስጣቸው ተወካዮችን በማሰባሰብ የጋራ የሆርን ኦፍ አፍሪካ ወይም ኢስት አፍሪካ ፎረም ለመፍጠርና በትብብር ከደቡብ ሱዳን አብያተ ክርስቲያናት ጋር አብረው ሆነው ጫና ማድረግ እንዲቻል በነማን ላይ ነው? በመሪዎቹ ላይ ግን አድቮኬሲው መሪዎቹን ሊጫኑ የሚችሉ አካሎችን መጠቀም ማለት ነው። ቀደም እንዳልነው ኢጋድ አንዱ ነው፣ አፍሪካ ህብረት አንዱ ነው እና ከሕዝብና ከአብያተክርስቲያናት ከጎረቤት ሁሉ ከመጣ እነዚህ ሰዎች እነዚህ መሪዎች የትም መድረስ አይችሉም። ከዚህ የደቡብ ሱዳን ተወካዮችም በዚህ ስብሰባ በመሳተፍ ላይ ናቸው። የዛሬው ስብሰባና የሃይማኖት ተቋማት እንቅስቃሴዎች በግጭቱ እየተሰቃየ ያለውን ህዝብ ተስፋ ሊመልሱ እንደሚችሉ የደቡብ ሱዳን አብያተ ክርስቲያናት ምክር ቤት ሊቀመንበር ቄስ ፒተር ጋይልዋል ለቪዮኤ ያስታውቀዋል። ቤተ ክርስቲያን ህብረት ፈጥራለች ኅብረት ከፈጠረች በኋላ ደግሞ የምታስተላልፈው መልእክት ይኖራታል። ሰላም ከማምጣት አንጻር ተስፋ ባልታየበት ሁኔታ ቤተ ክርስቲያን አርፋ መቀመጥ አትችልም። ሁልጊዜም ተስፋ መኖር እንዳለበት ማረጋገጥ ትፈልጋለች። የእኛም ጥሪ ለደቡብ ሱዳን ሕዝብ ይህንን ተስፋ መመለስ ነው። በተለይም ሁለቱ የተፋላሚ ወገኖች መሪዎች እንደገና እንዲነጋገሩና ለዚያች አገር ሰላም እንዲመጣ ዛሬ የተጀመረው ስብሰባ በነገ ዕለትም የሚቀጥል መሆኑ ተገልጿል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋነኛ የደቡብ ሱዳን አደራዳሪ አምባሳደር ስዩም መስፍንም ማብራሪያ እንደሚሰጡ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአንድ ዓመት በፊት በአይሮፕላን ጎማዎች መሀል ተደብቆ ከካሊፎርኒያ እስከ ሐዋይ ለአምስት ሰዓት ከበረረ በኋላ በሕይወት ተርፎ የተያዘው የሱማሊያዊ ወጣት ወላጅናት ወደ አሜሪካ መጥተው እንዲኖሩ ተፈቀደላቸው። በሱማልኛ ቋንቋ አገልግሎት ባልደረባ ሳራ አብዲ አሕመድ የቀረበውን አጠር ያለ ዘገባ ሰለሞን ክፍሌ ይዞታል። ኡባ አብዱሌ ለቪኦኤ ብቻ በሰጡት በዚህ አጠር ያለ መግለጫ ወደ ዩናይትድ ስቴትስ መጥተው እንዲኖሩ በመደረጉ በጣም መደሰታቸውን ገልጸዋል። በአሁኑ ወቅት ባፈሎ ኒውዮርክ የሚገኙት የያህያ አብዲ ወላጅናት ኡባ አብዱሌ ከልጆቻቸው ጋር ለመቀላቀል እየጠበቁ ነው። ላለፉት አራት ቀናት እዚህ ባፈሎ ኒውዮርክ ውስጥ ነው የምገኘው፣ እጅግ በጣም ተደስቻለሁ፣ ለእግዚአብሔር ምስጋና ይድረስ። ነበር ያሉት የያህያ አብዲ እናት ወደ አሜሪካ እንዲመጡ ከመደረጋቸው በፊት የቆዩት ኢትዮጵያ ውስጥ በሚገኝ የስደተኞች ካምፕ ነው። ካሳለፉት የስቃይ ጊዜ እያገገሙ መሆናቸውን የተናገሩት እናት ወዲህ መምጣታቸው እንዳስደሰታቸው ገልጸዋል። ከመጡ በኋላ ያን ለአምስት ሰዓታት ያህል በአውሮፕላን ጎማዎች መሃል ተደብቆ ከበረረ በኋላ በሕይወት የተረፈ ልጃቸውን አግኝተውት ከሆነ ለቀረበላቸው ጥያቄ ሲመልሱ፣ እስካሁን አልተገናኘንም። አግኝቼ እቅፍ አድርጌ እስክስመው ግን ጓጉቻለሁ። እስካሁን ላየው አልቻልኩም እንጂ በስልክ አነጋግሬዋለሁ። እርሱ አሁን ከአክስቱ ጋር ሚኔሶታ ውስጥ ነው ያለው ነበር ያሉት። ወጣቱ ያህያ አብዲ ባለፈው ዓመት ሚያዝያ ነበር ቅዝቃዜው ከዜሮ በታች በሆነበት አደገኛ ሁኔታ ከካሊፎርኒያ ወደ ሐዋይ ለአምስት ሰዓታት ከበረረ በኋላ በሕይወት ተርፎ የተያዘው። በወቅቱ የነበረው እምነትም ከዩናይትድ ስቴትስ ወደ ሶማሊያ እናቱን ለማየት እየበረረ መሆኑ እንደነበር ወጣቱ ተናግሯል። bafal walaal እዚ ባፋሎ ከደረስኩበት ቀን ጀምሮ እንቅልፍ ባይኔ አልዞረም፣ ምግብም አልበላሁም። ምክንያቱም ከልጆቼ ጋር ለመቀላቀል ከፍተኛ ጉጉት ስላደረብኝ ነው ካሉ በኋላ እኔ እዚህ ያለሁት በሀገር ጎብኝነት አይደለም። ልጆቼ ናፍቀውኛል። ሁሉንም ደግሞ ከያሉበት ሰብስቤ አንድ ቦታ ማኖር እፈልጋለሁ። ሕልሜ ሁሉ ይኸው ነው ብለዋል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19 በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት ፕሮግራማችን እየተደመጠ ነው። ዜናውን፣ የዜና መጽሔቱን ተከታተልን። አሁን ደግሞ ወደ ምሽቱ ዋና ዋና ዜና ከማለፋችን በፊት የሙዚቃ እረፍት እናደርጋለን። ምናልባት ቆየት ካሉ ዜማዎች የመስማት ፍላጎት ያላቸው አድማጮች ከበአታ ጋር እንድታመሹ ጋብዛለሁ። what's ድምፅ ድንቅ የመሳሪያ ቀነብር በአታ ገብረ ህይወት የጥላቻ ወሬ ከጥንት ዜማዎቹ በአንድነት የተሰባሰቡበት ሲዲ ላይ ያገኘሁት ነው። በአታ እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። ከምሽቱ ሶስት ሰዓት ከ ሰላሳ አራት ደቂቃ ላይ ነን። የምሽቱን አርዕስተ ዜና አዳነች ታስታውሰናለች። የሶማሊያው የሽብር ቡድን አልሸባብ በሶማሊያ መዲና ሞቅዲሾ በዛሬው ዕለት ለደረሰው ፍንዳታ ኃላፊነት ወስዷል። የናይጄሪያው ተመራጭ ፕሬዚዳንት መሐመዱ ባህሪ ባለሥልጣኖች ከአንድ ዓመት በፊት ቺቦክ ከተባለው ሰሜናዊ ምስራቅ መንደር በቦኮ ሐራም አማጽያን የተጠለፉትን 219 ሴት ተማሪዎችን ያገኛሉ ብዬ ቃል ለመግባት አልችልም ብለዋል። ከቺቦክ የተጠለፉትን ሴት ልጆች ለማዳን ይቻል እንደሆነም አይታወቅም ሲሉ ዛሬ በሰጡት መግለጫ ገልጸዋል። ሀገሪቱ ዛሬ ልጆቹ የተጠለፉበትን አንደኛ ዓመት አስባውላለች። የ1700 ኪሎ ሜትር ጉዞ ለማድረግ የዛሬ ሁለት ሳምንት ከስዊድን የተነሳው አውሮፓ ውስጥ የሚኖሩ አውሮፓ ኤርትራውያን ቢስክሌተኞች ትላንት ሰኞ ሚያዝያ 5 27 ዓ ም ጀነባ ገብተዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በየመን ሺዓ ሑቲ አማጽያን ላይ የጦር መሳሪያ ማዕቀብ እንዲጣል ውሳኔ ያሳልፏል። የአማጽያኑ ቡድን ከመዲናይቱ ሰንዓና ከያዛቸው ቦታዎች ሁሉ እንዲወጣም የጸጥታው ምክር ቤት ጥሪ አድርገዋል። የጸጥታው ምክር ቤት ውሳኔውን ያሳልፈው 14 ለዜሮ ድምፅ ሲሆን፣ ሩሲያ ድምፅ ከመስጠት ታቅባለች። ቪዮሜ አረዕስተ ዜናውን አስታወሰችን፣ አዳነች እናመሰግናለን። ሁለተኛውን የፕሮግራም አጋማሽ ጀምረናል። የመጀመሪያው ቅንብር ንግድና መጣኔ ሀብት። የኢትዮጵያ ገዢ ፓርቲ ኢህአደግ ምክር ቤት በቅርቡ የአገሪቱን የግማሽ ምት ሥራ አፈጻጸም ገምግሞ ለቀጣይ ሥራዎች ግብ አስቀምጧል። የንግድና መጣኔ ሀብት ዝግጅት ከተቀመጡ የስኬት መለኪያዎችንና በከፊል ግባቸውን የመጡ ተጨማሪ ስራ የሚጠበቅባቸውን ዘርፎች አስመልክቶ ከባለሙያ ጋር የዘምር ነው ውይይት እናቀርባለን። ትንተናውን የሚሰጡን ዶክተር ደምስ ጫን ያለው በአዲስ አበባ የሚኖሩ የመጣኔ ሀብት ባለሙያ ናቸው። ያነጋግራቸው ሄኖክሰማ ግዜር ነው ዶክተር ደምስጫ ናለው። ባለፈው ዝግጅታችን የግብርናውን ዘርፍ በስፋት ተመልክተናል። የኢህአዴግ ምክር ቤት የሀገሪቱን የግማሽ ዓመት የሥራ አፈጻጸም ገምግሞ ለቀጣይ ሥራዎች ደግሞ ግብ በማስቀመጥ ነው ስብሰባውን ያጠናቀቀው። ወደ ኢንዱስትሪው ዘርፍ እንለፍ። እስኪ ባለፉት አራት ዓመታት እንግዲህ በአማካይ በየዓመቱ በ13 ከመቶ ዘርፉ ቢያድግም የወጪና የገቢ ንግድ ክፍተትን ለመሙላትና በኢኮኖሚው መዋቅራዊ ለውጥ ለማምጣት ካለው ሚና አኳያ ለዘርፉ ትኩረት ተሰጥቶ መሰራት አለበት በማለት ነው እንግዲህ የኢህአዴግ ምክር ቤት ይህንን ሁኔታ የገመገመው። በኢትዮጵያ የኢንዱስትሪ እድገት እስቲ ምን ይመስላል? ይህን እንመልከት። አስራ ሶስት በመቶ በሚል ነው የተቀመጠው። አዎ ይሄ አስራ ሶስት በመቶ በእኔ አመለካከት ከመነሻው ስታየው ኢንዱስትሪ ከያዘው ከጂዲፒው ያለው ሼር ጋር ስታይና እንዲመጣ ከምንፈልግበት አንጻር ከዚህ የበለጠ ማደግ ይገባዋል። ግን ፍላጎትና ምኞት ብቻ ሊሆን አይችልም። አስራ ሶስት በመቶ ማደጉ ራሱ ጥሩ ነው። በመጀመሪያ ደረጃ ኢንዱስትሪ ስንል ምንድን ነው? ከመለስተኛ እስከ መካከለኛ እና ከፍተኛ ኢንዱስትሪዎች አሉ። በተጨማሪ ደግሞ በተለይ በግብርና ብዙ ጊዜ የሚያነጋግረን አግሮ ፕሮሰሲንግ የግብርና ውጤቶችን እንደ ግብአት ተጠቅሞ ቫሊዩ አድ አድርጎ ምግብ ነክ ነው የሆኑ ይችላሉ ወይም ሌሎች መሰል ምርቶችን ወደ ማምረቱ እንዲገባ ይፈለጋል። እኔ በአሁኑ ጊዜ ብዙ ሙከራዎች እየተደረጉ ናቸው። መንግስት በሚያደርጋቸው ሙከራዎች መጠን ግን በአብዛኛው እንዲገባበት አንፈልግም። ይሄ እኔም አቋም ነው የግሉ ባለሀብት የሚገባ ነው የሚታየኝ በአሁኑ ሰዓት ግን የግሉ ባለሀብት ብሩን ቶሎ እንዲመልስለት የሚያስችለው የአገልግሎት ዘርፉ እንደሆነ በመገመትና በአብዛኛው በዛ ላይ እየተሰማራ ነው ያለው። ብዙ በማኒፋክቸርና በኢንዱስትሪ እየገባበት አይደለም። እና ጥሩም ቢሆን እኔ ብዙ መሰራት አለበት፣ ኢንዱስትሪ ብዙ መሰራት አለበት በሚል ነው ገዢ ፓርቲ ኢህአዴግም ይህንን ዘርፍ የገመገመው። ነገር ግን የማትጊያ የኢንሴንቲቮች ጉዳይ ሊሆን ይችላል። ይሄ አስቀድመው እንደገለጹት በአገልግሎት ዘርፉ ሰፋ ያለ በፍጥነት ጥቅምና ገቢ ሊገኝበት የሚችል ዘርፍ በመኖሩ ምናልባት ይሄ የማትጊያ ጉዳይ ሊሆን አይችልም ወይ? በፖሊሲስ እንዴት ሊታረቅ ይችላል? ዘርዘር ብለን ገብተን አናገኝበትም ማለት ሳይሆን በማትጊያው ረገድ ሙከራዎች እየተደረጉ እንዳሉ እናውቃለን። ለምሳሌ ያህል ብዙ ጊዜ ሰምተው ሊሆን ይችላል። መንግስት ባንኮች ከሚያበድሩት ሀያ ሰባት በመቶ ያህሉን እንዲቀመጥና ለእንደዚህ አይነት ስራ እንዲውል በልማት ባንክ በኩል አስቀምጧል። አሁን ብዙ ጊዜ የምንሰማው ያ ጥቅም ላይ እንዳለው ነው። ይሄ ምንድን ነበር፣ ማኒፋክቸሪንግ ኢንዱስትሪያል ሴክተር ውስጥ የመጡ ካሉና የፋይናንስ ችግር አለብን ብለው የሚሉ ከሆነ ያ የተለያየ እንትን አለው እቅፍ አለው ፓኬጅ አለው እንዲያገኙት ለማድረግ የተሞከረ ሙከራ ነው። ግን ሪፖርቶች የሚያሳዩን አንደኛ ያንን ጥቅም ላይ እንደሚያውል ነው። ሁለተኛ እንደውም ያ ይቅርልን ነው። እዚህ ላይ ብዙ ሊያነጋግረን ይችላል። ብዙ ሊያነጋግር ይችላል። ልክ ነው። ጠቅላይ ሚኒስትር ሀይለማርያም ደሳለኝም በኢንዱስትሪው በተለይ የገንዘብ ብድር ፈልጎ ያጣ ካለ ቢሮዬ ድረስ ይምጣ፣ ግን እስካሁን የመጣ የለም ሲሉ ነበረ። መንግስት የግሉን ዘርፍ እያገዘ አይደለም እንዳይባል የአገራዊ ባለሀብት ወደ ማንፋክቸሪንግ ዘርፍ መጥቼ ብድር አጥቻለሁ የሚል አንድ ባለሀብት ከተነሳ ደስተኞች ነን። አንድ አገራዊ ባለሀብት በማንፋክቸሪንግ ውስጥ መግባት ፈልጌ ብድር አጥቻለሁ የሚል ካለ ይሄ እኔ ጋር መጥቶ ቢያመለክት ደስተኛ ነኝ። ምክንያቱም እስካሁን ፈልገን ማግኘት አልቻለም። ጥቂቶች አመልክተው አግኝተዋል። ዶክተር ደምስጫናለው እነኚህ ማትጊያዎች እንኳ ተቀምጠው ዘርፉ ለውጥ ሊያመጣ ያልቻለበት ምክንያት እንግዲህ ወደፊት በተለይ ሀገሪቱ የግብርና መር ኢንዱስትሪ ፖሊሲ ለማራመድ ለረጅም ጊዜ በኢትዮጵያ ምጣኔ ሀብት ፖሊሲ ይሄ አምድ ሆኖ ቆይቷል እና ዛሬም እዚሁ ላይ ነው አትኩሮቶ ያለው አቅጣጫው ምን ሊሆን ይገባዋል? ወደፊት አሁን እንግዲህ ይሄ መሰረታዊ የሆነ ጥያቄ አለው። መሰረታዊ የሆነ ጥያቄው የግል ባለሀብቱን ልናስገድደው አንችልም ያለውን ገንዘብ ምን ላይ መዋል እንዳለበት። በአሁኑ ሰዓት ኢኮኖሚያችን ከግብርናው እየወጣ ነው፣ እንደምታውቁት የዛሬ አስራ አስራ አምስት ዓመት ከሀምሳ ፐርሰንት በላይ የጂዲፒ ሼር የነበረው ግብርና ዛሬ ወደ አርባው ከአርባው በታች ሄዷል። ማ እየተቀበለው ነው? አሁንም ያሉት መረጃዎች በግልጽ የሚያሳዩት የአገልግሎት ዘርፉ ነው። የአገልግሎት ዘርፉን ደግሞ ማን ነው ይዞት ያለው? የግል ባለሀብቱ ነው። ምክንያቱም በአሁኑ ሰዓት የአገልግሎት ዘርፉ ለእያንዳንዷ ብር ባለሀብቱ ለሚያስቀምጣት አገልግሎትና የዚህ የንግዱ ዘርፍ የበለጠ ምላሽ ታመጣለታለች። ስለዚህ ልናስገድደው አንችልም ብርን እዚህ ላይ አውል ብለን። ስለዚህ ያለው አማራጭ ምንድን ነው? ቅድም አንተ ማስተዋል ማስጊያ የሚለውን በጣም በደንብ መርምረን የበለጠ ወደ ኢንዱስትሪ ሊሳብ የሚችልበትን ሁኔታ ማመቻቸት ያለብን ይመስለኛል፣ በደንብ እንደገና መርምረን ያኛው በቂ አልሆነም ባይነን እንግዲህ አሁን ካለው ሁኔታ እንደማየው ማለት ነው። እንግዲህ የምጣኔ ሀብት ባለሙያዎችም ይህንን ጉዳይ ያነሳሉ። የዓለም አቀፍ የገንዘብ ድርጅት አይ ኤም ኤፍም የዓለም ባንክም የኢትዮጵያን የምጣኔ ሀብት እድገ ካወደሱ በኋላ በአንድ ዘርፍ ማተኮር በተለይ በአገልግሎት ዘርፉ ማተኮር ሊኖረው ሊያመጣው በምጣኔ ሀብት ሊያመጣው የሚችለውንም ተጽዕኖ በዝርዝር በማስቀመጥ ለመንግስቱ ያማክራሉ። እርሶም እንደ ምጣኔ ሀብት ባለሙያ እንደሚረዱት በዓለም በታዩ በተለይ ከድህነት ድህነትን ጥለው ፈልቅቀው በእድገታቸው የገፉ ሀገሮችን ታሪክ ስንመለከት በአገልግሎት ዘርፍ እድገት የለም አገር አለ ነው? የለም። እንደውም ያ መምጣት ያለበት በኋላ ነው። ምንድን ነው መሰለ፣ በአሁኑ ጊዜ እርግጥ ይሄ ጭስ አልባው ኢንዱስትሪ የምንለው የቱሪዝም ክፍሎ አለ። የኢትዮጵያ የቱሪዝም ኢንዱስትሪ ስታየው በጣም በጣም በጣም እታች ነው። ከጎረቤት ሀገሮች ከነ ኬንያ ከነ ኡጋንዳ ከነዚህ ጋር ስታስያየው፣ ይሄ የቱሪዝም ኢንዱስትሪ አሁን እየያዘ ነው አሁንም ቢሆን በጣም ከጎረቤት ሀገሮቻችን የወረድን ነው። ይሄ ቱሪዝም ኢንዱስትሪ የጠነከረ የአገልግሎት ዘርፍ በተለይ ሆቴል፣ ትራንስፖርት፣ ይሄ ቱር ሰርቪስስ እነዚህ የመሳሰሉት ያስፈልጉታል። ልናቆመው አንችልም። ይህም በመሆኑ ይሄ ሴክተር እየወሰደው ነው አሁን ያለው። በሌላው ግን እኔ እንደውም ከመጣ ባለፈው አርብ እለት እንዳጋጣሚ ሆነው በተመሳሳይ እዚሁ ሀገር አንድ ፐብሊክ ዲያሎግ ላይ ኢንቫይት ተደርጌ የተቀረበ ጥያቄ ነበር ምክንያቱም ግብርናው አይደለም ኢንዱስትሪው እንዲመራ ስላልሆነ ነው የሚል ነው። እኔ ይህ አይደለም ችግሩ። ግብርናው እንዲዘምንና ግብርናው ራሱ ይሄን የመሰለውን እንዲህ ኢንዱስትሪ እንዲፈጥር በእኔ ግምት ብዙ አላደረግንለትም። እዚህ ላይ መንግስት ኃላፊዎች ጋርም ስነጋገር በግልጽ የማስቀምጠው ነው። ለዚህ ደግሞ ማስረጃዎች አሉ። ስለዚህ ወደ ኢንዱስትሪ ለመሸጋገር የኢንዱስትሪ ሽግግሩ መሆን አለበት ብለን የምንገምተው ከአግሪካልቸር ወደ አግሮፕሮሰሲንግ ራሱ ግብርና የሚያመርተውን ቫልዩ አድ እያደረግን የሚያመጣ አሁን በኢምፖርቱም ደረጃ በምታዩበት ጊዜ ገዝፎ ካሉት ከምናመጣቸው የግብርና ውጤቶች እና ወይም ለግብርና ግብአት የሚሆኑ ነገሮች ናቸው። ግብርናውን ብናዘምነው እና ግብርናውን ደግሞ በበለጠ ኮሜርሻላይዝ እያደረግነው ነው ብንሄድ ይህ ሽግግር ይፋጠናል የሚል እምነት አለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የምሽቱ የመጨረሻ ቅንብር ደግሞ ጤና ነው። ኢትዮጵያ ውስጥ በጾም ጊዜ ያለው አመጋገብ ስርዓት ለጤናማ ሕይወትና ረጅም ዕድሜ ለመኖር እንደሚጠቅም በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የሥነ ምግብ ተመራማሪው አቶ ተመስገን አወቀ መክረዋል። አቶ ተመስገን ለቪኦኤ በሰጡት ማብራሪያ ከጾሙ ጊዜ በኋላ ጾሙ ላይ የከረመው ሰው ሥጋና ቅባቶችን በብዛት እንዳይወስድ፣ በአንጻሩ ግን በጾሙ ጊዜ ይወስዳቸው የነበሩ የምግብ አይነቶችን ሳያቋርጥ ሥጋ፣ ወተትና የወተት ተዋጽኦችን ግን በመጠኑ ቢያክልባቸው የተሻለ እንደሚሆን ገልጠዋል። የሥነ ምግብ ተመራማሪው ሰው በጾም ወቅት የሚያገኛቸውን ጥቅሞች ከሥጋና ከቅባት መብዛት ሊያጋጥሙ የሚችሉትን የደም ግፊት፣ የኩላሊት መታወክና ሌሎችን በርካታ የጤና መስተጓጎሎች ችግሮችን በዝርዝር አብራርተዋል። አቶ ተመስገን አወቀን ያነጋገራቸው ሰሎሞን አባተ ነው። ከትላንት ምሽት የቀጠለ ውይይታችን እነሆ። አቶ ተመስገን የሰው ልጅ የሚጾመው ራሱን ሊጎዳ ነው ተብሎ ነበረ። አሁን ከነገሩኝ ነገር ውስጥ ግን አንድም የሚጎዳ ነገር አልሰማሁኝም ከሚጠቅሙ ነገሮች በስተቀር ሁሉም። እና ሰውን ከፍ ከሚያደርጉት ሳይንሳዊ ምርምር ብዙዎቹ እነዚህን ለማጥናት ተሞክረዋል። እነዚህ የጠቀስኳቸው ከላይ የተዘረዘሩት አብዛኞቹ ሰፊ ሪሰርች ከተካሄደባቸው በኋላ ምርምር የተለያዩ ሰዎችን ሪሰርች በማገናኘት አንድ ወጥ የሆነ ሪሰርች ለማውጣት ከሚሰራ ጥናት ላይ እየተወሰደ ነው። በእርግጥ ሰዎች በሚጾሙበት ወቅት በሰውነታቸው ውስጥ የሚቀንሱ የተለያዩ ነገሮች አሉ። ከእነዚህ መካከል አንደኛው በቀላሉ መገንዘብ ከሚቻለው የብለድ ፕሬዥር፣ የደም ግፊት በከፍተኛ መጠን እንዲስተካከል ያደርገዋል። በደም ውስጥ የሊፒድ ኮንሰንትሬሽን ወይንም ደግሞ ኮሌስትሮል እያልን የምንጠራው ለጤና ስጊ የሆነው ነገር በጣም በከፍተኛ መጠን እንዲቀንስ ያደርገዋል። ከዚህ በተጨማሪ ደግሞ የሰውነታችን የበሽታ መከላከል አቅም ለማጠናከር ይህም የሚሆነው ከምንበላው ከምንጠጣው ምግብ ላይ ሊፈጠሩ የሚችሉ ተጣማሪ የሆኑ ወይንም ፍሪ ራዲካል ብለን የምንጠራቸውን ኬሚካሎች ባለመፈጠራቸው ምክንያት ሰውነታችን ከስትረስ እንዲጸዳ ያደርገዋል ማለት ነው። እነዚህ ከመጾም የምናገኛቸው የተለያዩ ጠቀሜታዎች ናቸው። ይህንንም ደግሞ በተለያዩ ሳይንሳዊ ጥናቶች ላይ እየተካተቱ ስለሆነ ማንም ፍላጎቱ ያለው ሰው በተለያዩ ሚዲያዎች ላይ ገብቶ ቢመለከት ይህን ጠቀሜታ ሊያገኝ ይችላል ብያ ማለት ነው። እስቲ አሁን ደግሞ ወደ ፍስኩ ጊዜ ደግሞ ዞርን በልና፣ አንድ ሰው ከጾም በኋላ ወደ ፍስኩ ወቅት በሚገባበት ጊዜ ምንድን ነው የሚያጋጥመው በአመጋገብ በጤናው ላይ እንግዲህ በጾም ወቅት እንደሚታወቀው የኢትዮጵያ ባህላዊ አመጋገብ በእርግጥ ከሌላው ዓለም የተሻለና በጣም ብዙ የምግብ አማራጮች ያሉበት ነው። ከእነዚህም መካከል ተጠቃሽ የሚሆኑት አንደኛ ምግቡ ከተለያዩ የምግብ ተዋጽኦዎች የተገኘ መሆኑ በጾም ወቅት ካሉን የአመጋገብ ስርዓቶች አብዛኞቹ መሰረት የሚያደርጉት አትክልትና ፍራፍሬን እንዲሁም ሰብልና አዝርትን ነው። እዚህ ምግቦች ደግሞ በጾም ወቅት ከሚዘጋጁት በተሻለ በጣም ከፍተኛ መጠን ያላቸው የተለያዩ ምግቦች ለምሳሌ ጎመን፣ ሰላጣ እንዲሁም ከተለያዩ ፈልስ ና ሌጊዩምስ የሚገኙ ሮች ናቸው። ከጥራጥሬ የሚገኙ ከነሱ ላይ ነው ምግቡ የሚዘጋጀው። ከነሱ ላይ የተዘጋጀው ምግብ ከሌሎች ምግብ ጋር ስናነጻጽረው ብዙ የምግብ ዳይቨርሲቲ ያለው ማለት ነው። ልዩነት ብዛት አለው። የተለያየ የምግብ ተዋጽኦ ይይዛል በውስጡ። ይሄንን የጾም ወቅት አልፈን ወደ ስስኩ በምንመጣበት ጊዜ ከዚህ የተለየ የሚያጋጥመን ምንድን ነው? ከፍተኛ መጠን ያላቸው የእንስሳት ተዋጽኦ በምግባችን ውስጥ መካተት፣ እንደ ወተት፣ እንደ ስጋ አይነት ስጋ፣ ሁለተኛው ቅቤና የወተት ተዋጽኦ የሆኑ ምግቦች እነዚህ በከፍተኛ መጠን በምግባችን ውስጥ ይካተታሉ። ይህ በሚሆንበት ጊዜ ከሰዎች የጤንነት ሁኔታ ጋር በተያያዘ የተለያየ የጤና ችግር እንዲያጋጥማቸው ያደርጋል። አንድ ከፍተኛ የሆነ ፕሮቲን ከስጋ ላይ ስለምናገኝ ኩላሊት በሽታ ችግር ያለባቸው ወይንም ደግሞ የፕሮቲን አላርጂክ ችግር ያለባቸው ወይንም ደግሞ ከጨጓራ የመፍጨት ስርዓት ጋር ያለ ግንኙነት በሽታ ካለባቸው ከፍተኛ የስጋ ሎድ ወይንም ከፍተኛ የፕሮቲን ሎድ በሚኖርበት ወቅት ሰዎቹ ለተለያየ የህመም ችግር የመጋለጥ እድል ይገጥማቸዋል። በሁለተኛ ደረጃ በከፍተኛ መጠን የምንሸከመው ቅባት ነው። ይህ ቅባት በሰውነታችን ውስጥ ተፈጭቶ ከገባ በኋላ እሱን ወደ ጠቃሚ ምግብነት ለመቀየር የምንጠቀመው ከሐሞት ከረጢት የሚመነጭ ፈሳሽ እንዲሁም ደግሞ ሊፔዝ የተባለ ኢንዛይም በአግባቡ በማይሰራበት ወቅት ደም ቧንቧችን በመሰራጨት መሰረታዊ የሆነው የስብ መስሪያ ፋቲ አሲድ የሚባሉ ስለሆኑ የማቃጠል ችግርና በሰውነታችን ውስጥ የመለብለብ ስሜት እንዲከሰት ያደርገዋል። እነዚህ በቀዳሚነት የሚጠቀሱ የህመም ስሜቶች ናቸው። ጾም ከተፈታ በኋላ ለምሳሌ በዚህ ወቅት ከፍተኛ የሆነ የስብ ክምችት ወይንም ቅባትነት ምግብ ያላቸውን በምንመገብበት ወቅት ሰውነታችን ከነበረበት ዝቅተኛ የቅባት መጠን ወደ ከፍተኛ የቅባት መጠን ስለምናሸጋግረው አንድ የልብ የደም ግፊት እንዲጨምር ያስገድደዋል። ሁለት በደም ውስጥ የተለያዩ ማዕድናት ክምችት እንዲጨምር እድሉን ይፈቅድለታል። ከዚህ ጋር በተያያዘ የደም ቧንቧ ከመጥበብ እና የደም ግፊት እንዲጨምር አስገዳጅ ይሆናል ማለት ነው እና ሰው ምን ማድረግ አለበት ብለው ይመክራሉ እርስዎ እንደ ባለሙያ እንደ ተመራማሪ በጣም ጥሩ እንግዲህ ጾም ማለት ቅድም ካነሳናቸው ነጥቦች በተጨማሪ ማህበራዊ እና ሃይማኖታዊ የሆነውን ፋይዳውን እንደጠበቀ ጾሙ ተፈታ ማለት ሰዎች ተከልክለው ከቆዩቸው ምግብ በቀጥታ በከፍተኛ መጠን እንዲመገቧቸው አይመከርም ስለዚህ ከዚህ በፊት ስንከተለው የነበረው አመጋገብ እንዳለ ሆኖ በጾሙ ወቅት የምናካትታቸው የተለያዩ የምግብ ተዋጽዎች እንዳሉ ሆነው። በተጨማሪነት በጾም ወቅት የተከለከሉትን ምግብ ማካተት መጠናቸውንም መቀነስ፣ ለምሳሌ አንድ እዚህ ጋር ላነሳ ለምፈልገው በአመጋገብ ስርዓታችን ውስጥ ስጋ ከተፈቀደ ስጋው በተለያየ መንገድ ሊሰራ ይችላል። ቀይ ወጥ ይሆናል፣ አልጫ ይሆናል፣ ክትፎ ይሆናል፣ ጥብስ ይሆናል። ሁሉም ምግቦች እነዚህ የምንዘረዝራቸው መሰረታቸው ስጋ ነው። እነዚህ ምግቦች አንድ ብቻ ሁነው የተለያዩ አትክልትና ፍሬፍሬ ማካተት፣ የተለያዩ ቪጂቴብል የሆኑ ምግቦችን ማካተት፣ ቅጠላቅጠሎችን ከአዝርት ከአዝርትና ከጥራጥሬ የሚገኙ ምግቦችን ተካቶ ብንመገብ ሁሌም ጤናማ አመጋገብ የምንለው የተመጣጠነ ሆኖ አስፈላጊውን የንጥረ ምግብ ፍላጎት የሚያሟላ መሆን እንዳለበት ይታመናል። ስለዚህ ሕብረተሰቡ ይህንን ተገንዝቦ በጾም ወቅት የተከለከሉትን ምግቦች እንደ አንድ ማካተት እንጂ ሙሉ ለሙሉ ሁሉንም የምግብ ባህሪዎች ትቶ አንድ ነገር ላይ መወሰን ለጤናችንም አስጊ ስለሚሆን የተስተካከለ ስርዓተ ምግብም ስላልሆነ ይህንን በመገንዘብ ሰው የምግብ ተዋጽኦን ብዙ እንዲያደርግ እመክራለሁ። እንግዲህ ሰው በተቻለ መጠን ለራሱ ጤንነት፣ ለእድሜው መርዘም፣ ለተስተካከለ ህይወቱ ሲል በአመጋገቡ ቢያንስ ቢያንስ የጾሙን ጊዜ ቢያራዝም ጥሩ ነው የሚል ነው። በአጠቃላይ ድምዳሜው መደምደሚያው እንደዛ ነው። መደምደሚያው እንደዛ ነው። ጾም ሰውነታችን ውስጥ የሚሰጠን የተለየ ባህሪያት ቅድም ለመዘርዘር ሞክረናል። እነሱ ስላሉ እነዚህ ባህሪያት ደግሞ ለህይወታችን አስፈላጊ ስለሆኑ ህዋሳትን ስለሚያለመልሙ ከበሽታ ስለሚከላከሉልን እንዲሁም ደግሞ አላስፈላጊ የሆነ የኢኮኖሚ ወጪ ይከላከላል። አንድ ሰው ካልታመመ የጤና ወጪው ዝቅተኛ ነው የሚሆነው። ምግቡም እኮ ቢሆን ከስጋ እኮ ሽሮ ይረግሳል፣ ከስጋ እኮ ጎመን ይረግሳል፣ ከስጋ እኮ ቲማቲም ይረግሳል። እውነት ነው። በትክክል ይህንም በማድረግ አንድ በኢኮኖሚያችንም የተሻለ ሁኔታ መፍጠር እንችላለን። ለጤንነታችንም አስፈላጊ ይሆናል። በእርግጥ ከስጋና ከተለያዩ የእንስሳት ተዋጽኦ የምናገኛቸው በጣም ጠቃሚ የሆኑ ምግቦች አሉ። ከዚህ መካከል አንደኛው አይረን ወይንም ደግሞ የብረት ማዕድን ከአትክልትና ከፍራፍሬ ከምናገኘው ይልቅ ከእንስሳት ተዋጽኦ የምናገኘው ቀጥታ ወደ ሰውነታችን ገብቶ ጥቅም ላይ መዋል ይችላል የተለያዩ ፕሮቲኖችን እንደዚሁ ኢሰንሻል የምንላቸው በጣም ሰውነታችን የማያመርታቸው ግን ከምግብ ላይ የሚገኙ የተለያዩ ፕሮቲኖችን ስለምናገኝ ለጤንነታችንም አስፈላጊ ነው ከስጋ የምናገኘው ሁሉንም ነገር ከእንስሳ ተዋጽኦ ላይ ብቻ በማድረግ ሌላውን የምግብ አይነት በማስወገድ አንድ ነገር ላይ ማተኮር ወደ አንድ በኩል ያመዘነ የንጥረ ምግብ ክምችት ይኖርና ለተለያዩ የጤና ችግሮች እንድንጋለጥ ስለሚያደርገን ይሄ ከግንዛቤ ውስጥ ይገባል አሉ አቶ ተመስገን አወቀ በኢትዮጵያ የህብረተሰብ ጤና ኢንስቲትዩት በምግብና ኒውትሪሽን ምርምር ዳይሬክቶሬት የሥነ ምግብ ተመራማሪ። ለጊዜው ለሰጡኝ ሰፊ ሙያዊ ማብራሪያ በጣም አመሰግናለሁ። መልካም የበዓል ሰሞን ይሁንልህ። ሰለሞን፣ እናመሰግናለን። ከረዥም ጾም በኋላ ስጋ ላይ ውርጅብኝ ለሚያወርዱ ሰዎች ወቅታዊ ምክር ነው ወይ? ለምናወርድ ሰዎች ልበል። እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ከአልቃይዳ አሸባሪው ቡድን ጋር ግንኙነት ያላቸው የአልሻባብ ታጣቂዎች በቅርቡ ምስራቅ ኬንያ ውስጥ በጋሪሳ ዩኒቨርሲቲ ኮሌጅ ላይ ጥቃት ከፍተው 148 ሰዎችን ገለዋል። ካምፐሱ ከአልሻባብ ዋና መቀመጫ ከሶማሊያ 90 ማይሎች ርቀት ላይ ይገኛል። የመንግስቱ ልዩ ጸጥታ ኃይሎች ከስፍራው ደርሰው ከ500 በላይ ተማሪዎችን ሕይወት ከማትረፋቸውም በላይ ጥቃት ካደረሱትም አራቱን ገድለዋል። የኬንያ ጦር ሠራዊትም ለጋሪሳው ዩኒቨርሲቲ ኮሌጅ ጥቃት ምላሽ ሁለት ሶማሊያ ውስጥ የሚገኙ የአልሻባብ ካምፖችን በአውሮፕላን ደብድቧል ይልና የቪዮርስ አንቀጽ ሐተታውን ይቀጥላል። የጸጥታ ኃይሎች አራቱን አሸባሪዎች ከመግደላቸው በተጨማሪ ሌሎች ተጠርጣሪዎችንም ወደ ሶማሊያ ለማምለጥ ሲሞክሩ ይዘው ማሰራቸውን የኬንያ የሀገር አስተዳደር ሚኒስቴር አስታውቋል። ዩናይትድ ስቴትስ ያን ምስራቅ ኬንያ ውስጥ የደረሰ የአሸባሪዎች ጥቃት አጥብቃ ታወግዛለች። የተለያዩ እምነት ተከታዮችም ተባብረው ይህን አውዳሚ ጽንፈኝነት እንዲያንበረክኩ ጥሪ ታቀርባለች። ዩናይትድ ስቴትስ ለኬንያ መንግሥትና ሲቪል ማኅበረሰቦች እርዳታዋን ትሰጣለች። ከእነርሱና ሌሎች የአካባቢው ሀገሮች ጋር ሽርክናዋን በመቀጠልም በአልሻባብ ላይ እርምጃ ትወስዳለች ሲል የቪዮርስ አንቀጽ አስተያየቱን ይቀጥላል። ኬንያ 700 ኪሎ ሜትር በሚሸፍነው ድንበሯ በኩል የሚገቡትን የአልሻባብ ነውጠኞችና የጦር መሳሪያ ለመግታት ብዙ ጥረት አድርጋለች። እንደ አውሮፓን ዘመን አቆጣጠር ከ2013 ዓ ም ጀምሮም የአልሻባብ ነውጠኞች ኬንያ ውስጥ ብቻ ከ60 በላይ የተገደሉበትን የናይሮቢውን ዌስትጌት የንግድ መናኸሪያ ጥቃት ጨምሮ ከአራት መቶ በላይ ሰዎችን ገለዋል። የኬንያ መንግሥት ከእነዚህ ጥቃቶች ጀርባ እንዳለ የሚጠረጠረውን የአልሻባብ አባል ጠቁሞ ላስያዘ ሰው 220ሺህ ዶላር ወሮ ታከፍላለሁ ብሏል። ሙሐመድ ማህሙድ ኩኖ የተባለው ግለሰብ ከወዲሁ በመንግሥቱ ከሚፈለጉ ተጠረጣሪዎች ስም ዝርዝር ውስጥ ይገኛል። ኩኖ በኬንያ ላይ ለሚካሄዱ የጥቃት ዘመቻዎች ዋናው የአልሻባብ አቀናባሪ መሆኑ ይጠረጠራል ይልና ርዕስ አንቀጹ ሐተታውን ሲያጠቃልል ዩናይትድ ስቴትስ የሽብር ጥቃቶችን ለማብቃት በተያያዙ ጥረቶች ከኬንያ መንግስትና ህዝብ ጎን በቆራጥነት ትቆማለች ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አሁን የፕሮግራም ማሳሰቢያ እናሰማለን። በመጪው ግንቦት ወር ብሔራዊ ምርጫ የሕዝቡ ዋና ጉዳይ ምን ይሆን ምጣኔ ሀብት ጤና አስተዳደር ልማት ሕዝቡ ወጥቶ በነፃ ምርጫ በድምፁ ሊያስለውጠው የሚመኘው ጉዳይ ማለት ነው እነዚህ ጉዳዮች ምን እንደሆኑ የየራሳቸውን ግንዛቤ እንዲሰጡን አራት ንቁ የፖለቲካ ተሳታፊ ወጣቶችን ለጥያቄ መልስ ፕሮግራም ጋብዘናል ሶስትቱ ወጣቶች የሶስት የፖለቲካ ፓርቲዎች አባላት ወይም ደጋፊ ሲሆኑ አንደኛው የፖለቲካ ወገንተኛ ያልሆነ ነፃ ነው። በጥያቄው መልስ ፕሮግራም ላይ ያቀርባሉ። ጥያቄዎቻችሁን በመላክ እንድትሳተፉ እንጋብዛለን። ጥያቄዎቻችሁን በ202205994 ወይም በኢሜይል አድራሻችን ሆርን ቪኦኤ ኒውስ ዳት ካም እስከ ነገረቡ ማታ እንድትልኩልን እንጠይቃለን። አድማጮች ፕሮግራማችን እያገባደድን ነው። አዳነች የማጠቃለያ ዜና ታሰማናለች። የሶማሊያው የሽብር ቡድን አልሸባብ በሶማሊያ መዲና ሞቅዲሾ በዛሬው ዕለት ለደረሰው ፍንዳታ ኃላፊነት ወስዷል። በጥቃቱ ሰባት አጥቂዎች የሚገኙባቸው 18 ሰዎች ተገድለዋል። 20 ሰዎች ደግሞ ቆስለዋል። የናይጀሪያው ተመራጭ ፕሬዚደንት መሐመዱ ቡሐሪ ባለሥልጣኖች ከአንድ ዓመት በፊት ቺቦክ ከተባለው ሰሜናዊ ምስራቅ መንደር በቦኮ ሐራም አማጽያን የተጠለፉትን 219 ሴት ተማሪዎችን ያገኛሉ ብዬ ቃል ለመግባት አልችልም ብለዋል። የኡክራይን መከላከያ ሚኒስትር በምስራቅ ኡክራይን በሩሲያ ከሚደገፉ አማጽያን ጋር በተካሄደው ግጭት ስድስት ወታደሮች እንደሞቱ ገልጸዋል። የአማጽያኑ ጠንካራ ቁጥጥር ባለበት ዶኔትስክ በ24 ሰዓታት ውስጥ ስድስት ወታደሮች ተገድለው 12 እንደቆሰሉ አንድሪ ሊሸንኮ ለጋዜጠኞች ተናግረዋል። አሶሽትድ ፕሬስ የዜና አገልግሎት ደግሞ አማጽያኑ አንድ ተዋጊ እንደሞተባቸው አምስት ደግሞ እንደቆሰሉ ገልጸዋል ይላል። የዓለም አቀፍ የገንዘብ ድርጅት ጠበብት ዓለም አቀፍ ኢኮኖሚ በያዝነው ዓመት በ3.5 ይሰፋል አምናው ከአምናው እድገት ትንሽ ከፍ ይላል ይላሉ የአይኤምኤፉ ኦሊቨር ብላንቻርድ። ዩናይትድ ስቴትስን የመሳሰሉት የበለፀጉ ሀገሮች ትንሽ ፈጠን ብለው ያድጋሉ። በፍጥነት በማደግ ላይ ያሉት ሀገሮች ግን ቀስ እያሉ ያድጋሉ ብለዋል። የነዳጅ ዘይቱ ዋጋ ማሽቆልቆል፣ በውጭ ምንዛሪ ዋጋ ላይ ትልቅ ለውጥ መታየቱ እንዲሁም የእዳ ደረጃ ከፍ ማለቱና ሌሎችም የኢኮኖሚ ድቀት ያስከተላቸው ችግሮች ተዳምረው የኢኮኖሚው ገጽታ ውስብስብ እንዲሆን አድርገዋል ይላሉ ብላንቻርድ። ሂዩማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ቡድን የሶሪያ መንግስት ኃይሎች ባለፈው ወር ኤድሊብ ክፍለ ሀገር ላይ ጥቃት በከፈቱበት ወቅት መርዛማ ኬሚካል ያለባቸው ቦምቦችን የያዘ በርሜል ሳይጥሉ እንዳልቀረ ያደረግነው ጥናት በጥብቅ ያመለክታል ይላል እማኞች ከእማኞች እንዲሁም ጥቃት ከተካሄደባቸው ቦታዎች የተቀረጹ ድምፅና ምስሎች በተገኘው መረጃ መሰረት በሦስት ቦታዎች ላይ የኬሚካል ጥቃት እንደተካሄደ የሚያሳዩ ጠንካራ ምልክቶች አሉ ይላል ጥቃቶቹ የተካሄዱት በኢድሊፕ ከተማ አካባቢ ባሉት በተቃዋሚ ኃይሎች በተያዙ ቦታዎች መሆኑን ሂማን ራይትስ ዋች ገልጿል አድማጮች እስካሁን ድረስ ያሰማነችሁ ፕሮግራም በአማርኛ ነገ ከምሽቱ አንድ እስከ አንድ ተኩል እንገናኛለን እንደገና እንዲሁ በሦስት ሰዓት ስለ አብራችሁን ስለቆያችሁ እናመሰግናለን ደህና ደሩ ቮይስ ኦፍ አሜሪካ